مهبره سبت لا መላከ ፀሐይ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒው ዚላንድ አህጉረ ስብከት ዋና ስራ አስኪያጅ እንዲሁም የብሪዝበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ በቅድሚያ እንኳን ለደመራና ለመስቀል በዓል አደረሶ እንላለን። ከኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል እንኳን አብሮ አደረሰን። ማርታ ዘርስልኝ። ገበስ፣ በጣም አመሰግናለሁ። በኢትዮጵያ በየዓመቱ ከሚከበሩት ታላላቅ በዓሎች መካከል የመስቀልና የደመራ በዓል በተከታታይ የሚከበሩት ናቸው። ሁለቱም ሃይማኖታዊ አንድምታቸውን ይዘው ከባህል ጋርም ተጣምረው ለዘመናት ሲከበሩ የቆዩ በዓላት ናቸው። አልፈው ተርፈው ከአገር ውጪም የሚኖሩ ኢትዮጵያውያን ዛሬም የሚያከብሩታል እና መስቀል ለምንድን ነው የሚከበረው? ከደመራስ ጋር የተያያዘበት ምክንያቱ ምንድን ነው? በስመ አብ ወወልድ ወ ቅዱስ አሐዱ አምላክ እንግዲህ እነዚህን ከመልሳችን በፊት ራሱ መስቀል ምንድን ነው የሚለውን ነገር ማየቱ ራሱ ትርጓሚውን ማወቁ ራሱ አንድ ትልቅ ነገር ይመስለኛል መስቀል የሚለው ቃል እንግዲህ ሰቀለ ካለው የግዕዝ ቃል የተገኘ ነው ትርጓሚውም የተመሳቀለ ማለት ነው ለምሳሌ ሰው እጁን ዘርግቶ ሲሄድ አዕዋፍ ክንፋቸውን ዘርግተው ሲበሩ ወይም ደግሞ አውሮፕላን ከነ ክንፉ ቆሞ ስንመለከት ይሄ ትክክለኛ የሆነ የመስቀልን ቅርጽ ይሰጣል ይህ እንግዲህ ዝም ብሎ ከላይ የምናየው መስቀል የሚለውን ትርጓሜ ለማግኘት ነው። ነገር ግን ዋናው የመስቀል ትርጉም ደግሞ መከራ ክርስቶስ ማለት ነው። እንግዲህ ክርስቶስ መከራ የተቀበለበት ነው። ይህም ከልደት እስከ ስቅለት የተቀበለውን በሙሉ ጸዋትወ መከራውን የሚያጠቃልል ነው። ሁለተኛ ደረጃ ደግሞ ቅዱሳን አበው ኔነሰን ሰብ ክርስቶስ ዘ ተሰቅለ እኛ የተሰቀለው ክርስቶስን እንሰው ካለን በማለት በሃይማኖታቸው ጸንተው የክርስቶስን መስቀል ጋሻ አድርገው የክርስቶስ መከራውን ተቀብለው እስከ ሞት ድረስ የታመኑ ሆነው የሄዱበት ያ የተቀበሉት መከራ አሁንም መስቀል ብለን እንጠራዋለን። ሌላው ደግሞ አንዳችን ለሌላችን መስቀል የምንሆንበት ሁኔታ አለ። ለምሳሌ ገሌ ለገሌ መስቀል ሆነበት ወይም ገሊት ለገሌ መስቀል ሆነችበት ይባላል። ለምሳሌ ምሳሌውም በምሳሌ ብንተረጉመው እንኳን በአሁኑ ሰዓት የምዕራብ ሀገሮችና ሚዲያዎቻቸው ወይም ደግሞ በሰሜን ምዕራብ አካባቢ ያሉ ኢትዮጵያ ጎረቤቶች ለኢትዮጵያ መስቀል የሆኑበት ሁኔታ አለ። በሌላም በኩል ደግሞ እራሳችን ኢትዮጵያውያን ለኢትዮጵያውያን መስቀል ሆነናል ማለት እንችላለን። አንዳችን በሌላችን መስቀል የሆንበት ጊዜ ነው፣ መከራ ማለት ነው። መከራ የሆንበት ብንነጋገር የምንስማማ ተነጋግረን አንድ ነገር ላይ መድረስ ያቃተን በሁለት በሶስት ጎራ ተሰልፈን አንዱንን መቆም ያቃተን ጊዜ ነው ማለት ነው። እና የመጨረሻው ደግሞ መስቀል የምንለው ደግሞ ራሱ ክርስቶስ የተሰቀለበት ዕፀ መስቀል ማለታችን ነው። ይህም የክርስቶስ አካሉ ያረፈበት፣ ቅዱስ ስጋው የተፈተተበት፣ ክቡር ደሙ የፈሰሰበት፣ ሰላም የታወጀበት ሰውና እግዚአብሔር የታረቁበት፣ ሕዝብና አሕዛብ አንድ የሆኑበት፣ ቅዱስ ጳውሎስ እንደነገረን የጠብ ግድግዳ የፈረሰበት፣ የራቀው የቀረበበት፣ ነጻነት የታወጀበት፣ እጅግ በጣም ወደር የሌለው መለኮታዊ ፍቅሩ የተገለጸበት፣ እርግማናችን የተሻረበት፣ እርሱ ሞቶ ለእኛ ሕይወት የሰጠበት ነው እና በአሁኑ ሰዓት ይሄ መስቀል የምንለው አንድ አራተኛው ግማደ መስቀል ደግሞ በሀገራችን በኢትዮጵያ በደብረ ከርቤ ግሽን ማርያም ተቀምጦ የሚገኘው ማለታችን ነው። እንግዲህ የመስቀልን ታሪክ ዋናው መስቀል የሚለው ትርጉሙ ይሄ ነው ዋናው የሚሆነው ማለት ነው። በኢትዮጵያ እንደሚታወቀው ካሉት በዓላት መካከል ይሄ የመስቀልና የደመራ በዓል በታላቅ ሁኔታ ነው የሚከበረው። አመጣጡ ከክርስትና ጋር የተገናኘ ቢሆንም በርካታ የዓለም የክርስትና ሀገራት አሁን ባለንበት ሁኔታ ከሚያከብሩት በበለጠ በተለየ ሁኔታ ነው ባህልና ሃይማኖት ተጣምሮ በኢትዮጵያ እየተከበረ ያለው ለዘመናት አሁንም ድረስ ያለውና ይህ የሆነበት ምክንያቱስ ምንድን ነው? ታሪካዊ ትስስሩ ምን ይመስላል? በተለየ መስቀል የደመራና ከኢትዮጵያ ባህል ጋር የመገናኘቱ ሁኔታ ምን ይመስላል? ኢትዮጵያ ቀደም ሲል እንግዲህ መስቀሉ ራሱ አንዱ ግማደ መስቀል ወደ ኢትዮጵያ እንደመጣ ይታወቃል። ከዚያም አልፎ ደግሞ መስቀል ለኢትዮጵያውያን የተለየ ነው። እንኳንስ ክርስቲያኑ እስላሞቹ እንኳን ወደ ወሎ ብንሄድ አብረው ነው ከክርስቲያኑ ጋር የሚያከብሩት ማለት ነው። ይህም ሳይቀር እንደውም አንድ አካባቢ ወሎ ህጅ ያየሁት እስላሞቹ እንኳን ሳይቀር በፊታቸው ላይ ይነቀሱታል፣ በአንገታቸው ላይ ይነቀሱታል መስቀልን እንዲሁ ደግሞ በቤተ ክርስቲያናችን መጽሐፍትን ተጽፎ የሚገኘው በጸፍጸፈ ሰማይ በዝህ ተመውእ ጸረከ በዚህ በመስቀል ምልክት ጥላትህን ድል ትነሳለ ተብሎ ለቆስጠንጢኖስ ተነግሮት ነበረ። ህልም አይቶ ነበረ። ሌሎችም እንዲሁ ነግረውት ነበረ። ይህንን ህልም አይተው በዚያ ምክንያት የፈረሱን እቃ፣ የጦሩን፣ ጋሻውን ሁሉንም ነገር የመስቀል ምልክት አደረገበት። በዚያ የመስቀል ምልክት ተዋግቶ ጥላቱን ድል አድርጓል። ስለዚህ በኢትዮጵያውያን ዘንድ መስቀል የድል አድራጊነት ምልክት በመሆኑ ነው። ሰዎች በአንገታቸው ሲያስሩት፣ በጆሮ ጌጣቸው ላይ ሲያስሩት፣ በተለያየ እቃዎቻቸው ላይ ሲያስቀምጡት፣ ከቤታቸው ሲያንጠለጥሉት የምናየው ከዚህም አልፎ ደግሞ እንደምታወቂው በዓለም ታላላቅ ካቴድራሎችና አብያተ ክርስቲያናት ላይ በላዩ ላይ የቤተ ክርስቲያን አርማ ሆኖ መለያ ሆኖ የሚታየው ይኸው መስቀል ነው ማለት ነው እና ዋናው ትልቁ ነገር የአሸናፊነት ምልክት በመሆኑ ነው። ኢትዮጵያኖች እስካሁን ድረስ ዘውት የሚጓዙት ወደፊትም ዘ ሰውት የሚሄዱት ማለት ነው። ይሄ ጥያቄ እንግዲህ በቀጥታ የሚገናኘው አንደኛው የመጀመሪያው ትስስሩ ከንግስት ሌኒ ጋር የሚገናኝ ነው። እንደ አጠር አድርገን ብናየው ብዙ ጊዜ ስለሚተረክ ንግስት ሌኒ ታላቁ የክርስትና ባለመዋል ወይም ደግሞ የክርስትና ባለለታ የተባለው ታላቁ ንጉስ የቆስጠንጢኖስ እናት ነች። ይህቺ እናት የመስቀሉ ፍቅር በውስጧ ስለነበረ ወደ ኢየሩሳሌም ተጉዛ በአረጋዊው በኪርያቆስ ጠቋሚነት ወይም መሪነት መስቀሉን ፍለጋ ጀምራለች እና ይህም በዚህም ጊዜ እጣን አስጭሳ የእጣኑ ጭስ ወደ ላይ ወጥቶ ሰግዶ ተመልሶ መስቀሉ በተቀበረበት ላይ ቦታ ላይ አርፏል። በዚህ ነው ሲላይ ነው ብላ ብታስቆፍር ሶስት መስቀሎችን አግኝታለች። እነዚህም አንዱ የጌታ ሁለቱ የሁለቱ ወንበዴዎች ነበሩ። ክርስቶስ የተሰቀለበት መስቀል የትኛው እንደሆነ ለማወቅ ግን አስቸጋሪ ነበር። ይሁን እንጂ ሰው ሞቶ ሊቀብሩ ሲሄዱ አይታ እስቲ አምጡና በመስቀሉ ላይ አስቀምጡት ብላ አንድ ሰው ቢያስቀምጡት የክርስቶስ መስቀል ሲነከው ተነስቶ አመስግኗል። ሌሎችንም ድንቅ ድንቅ ታምራቶችን አድርጓል። በዚህም የክርስቶስ መስቀል መሆኑ ታውቋል። እንዲሁም ስለ ጢሱ ሲናገር ቅዱስ ያሬድ አረጋዊ አንገሀ ገሰ ይላል። ስለዚህ ስለ ኪሪያቆስ ማለት ነው። በስሙ ኪሪያቆስ ዕጣን አንጸረ ሰገደ ጢስ ዘደፈኑ አይሁድ ዮም ተረክበ ጸ መስቀል ይላል። አረጋዊ ኪራቆስ በጠዋቱ ገሰገሰ ዕጣኑንም ወገረ ይላል፣ አጤሰለ ማለት ነው። ያም ዕጣን በጎለጎታ አመለከተ፣ በዚህም ቀን አይሁድ የቀበሩት መስቀል ተገኘ ሲል በድጓው ጽፎት ይገኛል። ባርያሙ ማለት ነው። መስቀል በተገኘበት ጊዜ የመስቀሉ ዜና እንዲደርስ ደመራ አስደምራ ወይም እሳት አቀጣጥላ በየተራራው ቃፊሮችን አስቀምጣ የመስቀሉ ነገር በአንድ ሌሊት ከኢየሩሳሌም ወደ ሮም ወደ ልጇ እንዲደርስ አድርጋለች። ልጇ ቆስጠንጢኖስም የመስቀሉን መገኘት በዚሁ ተረድቷል ይባላል። ስለዚህ ከዚህ አኳያ ከዚያ የመጣ ነው መብራቱ ይላሉ። እንግዲህ በአንደኛው ይሄ ነው። ሌላው ሁለተኛው መላምት ደግሞ የመስከረም ወር ክረምት የሚወጣበት ጸደይ የሚተካበት ወቅት ነው። በዚህ ጊዜ የቀደሙ ልጆች كرمت على فاز ብርሃን ወጣ፣ ተራራው እና ኮረብተው በአበባ አጌጠ ሲሉ መብራት በማብራት የብርሃን መምጣት የምስራች ሲነግሩ ቆይተዋል እና ከዚያ ጋር ተያይዞ የመጣ ልማድ ነው የሚሉም አሉ። እንግዲህ የመብራቱ ነገር በዚህ ይሆናል። ደመረ የሚለው ደግሞ ስለ ደመራው ደግሞ ስንመለከት ደግሞ አሁንም ደመረ የሚለው ነገር አማርኛም ግዕዝም ቃል ነው። በነገራችን ላይ ደመረ ደመረ ይላል ራሱ እንደገና ደመረ ጨመረ ይላል በግዕዝ ደግሞ ስለዚህ መጨመር ማለት ነው። ማለት ደመራ ስንል የእንጨቶች ስብ ስ ወይም ደግሞ የእንጨቶች በአንድ ላይ መቆም ማለታችን ነው። አለቃ ኪዳነ ወልድ ክፍሌም መዝገበ ቃላታቸው እንደሚሉት ያው አሁኑ ያልኩትን ነው የሚገልጹት ማለት ነው። እንግዲህ የደመራ ታሪክ ከእሌኒ ጋር ከቅድሙ ጋር አብሮ የመጣ ነው። ነገር ግን በውስጡ ደግሞ ብዙ ብዙ ተምሳሌቶችን የያዘ ነው። ለምሳሌ ምሰሶ አለው። መሀል ላይ ምሰሶ ይተከላል። ያ ምሰሶም ደግሞ እርጥብ እንጨት ነው የሚደረገው። ምክንያቱም ደረቅ የማይደረግበት ምክንያት ደረቅ ሕይወት የለውም እርጥብ እንጨት ግን ህይወት አለው። መስቀልም ደግሞ ህይወት ያለው ነው። ለብዙዎች ህይወትን የሰጠ ነው። ብዙዎች ከሞት ወደ ህይወት የመጡበት ነው። ክርስቶስም ፍቅሩን የገለጸበት ነው። ስለዚህ ያ ነገር እርጥብ እንጨት ከመሀል ይሆናል ማለት ነው እና ዙሪያውን ደግሞ አሉ። እነዚህም አብረው የሚማገዱ አሉ። ክርስቶስ በተሰቀለበት ጊዜም አብረው የተሰቀሉ ወንበዴዎች ነበሩ። ነገር ግን እነዚያ ወንበዴዎች ራሳቸው ህይወት አልነበሩም። ህይወት የነበረው ክርስቶስ እና በኋላም ደግሞ መለኮታዊ ፍቅሩን የገለጸበት ኃይል ያሳደረበት መስቀሉ ነው። ሌላው መስቀሉ ወደ ግራ፣ ወደ ቀኝ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ እያሉ በየትኛው በኩል ቢወድቅ ነው እያሉ ማንም እንዳይነቀው በራሱ ጊዜ እንዲወርቅ ነው የሚጠበቀው ደምራው ነዶ ሲጨርስ ማለት ነው። ነዶ ሲጨርስ ያኛው መሬት ተይዞ ስለሚቀበር እና እሱ እስኪወርቅ ድረስ መጠበቅ አለበት በራሱ ጊዜ ማለት ነው እና እሱ ይወደቀበት ወደ ምስራቅ ሲወርድ ለምሳሌ የሰላም የበረከት ዘመን ይሆናል ይላሉ። ወደ ምዕራብም ሲወቅ እንዲወድ የጥጋብ ዘመን እያሉ ይላሉ። የተለያየ ምሳሌ ይሰጡታል። ዋናው ግን መስቀል በረከት ነው። ለሰው ልጆች የተሰጠ በረከት ነው። የመዳን በረከት ነው። ጽን ነው፣ ሀይል ነው። ስለዚህ መስቀሉ የሄደበት አቅጣጫ የበረከት ዘመን ይሆናል፣ የድነት ዘመን ይሆናል፣ መልካም ዘመን ይሆንለታል እየተባለ ሲነገር ቆይቷል ማለት ነው እና ከረጅሙ ባጭሩ ይህንን ይመስላል ይዘቱ ማለት ነው። እንግዲህ እንደሚታወቀው ኢትዮጵያውያን በዓለም ዙሪያ በሄዱበት ሁሉ የትኛውም እምነት ተከታዮች ባህላቸውን፣ ሃይማኖታቸውን ይዘው እንደሚሄዱ ይታወቃል። እዚህም አውስትራሊያ የመስቀል በዓል በተለያዩ ቤተ ክርስቲያኖች ይከበራሉ። ነገር ግን በአሁን ሰዓት ክልከላዎች ወይም ገደቦች በተቀመጠባቸው አካባቢዎች እንደ ቀድሞ ላይከበር ይችላል። በብሪዝበን የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮችስ የመስቀል በዓልን እንዴት ነው የሚያከብሩት? ምን ይመስላል ለበዓሉ ያለው እንግዲህ በዚህ ሰዓት ላይ በዓሉን ለማክበር ያው ብዙ ሽርጉድ አለ ግን እንዳልሽው በበሽተው ምክንያት በተለያየ ምክንያት ብዙዎች በግሩፕ ግሩፕ እየሆኑ በየቤታቸው ነው የሚያከብሩት። የመንግስትንን አዋጅም ደግሞ ማክበርም ስላለብን ማለት ነው። ግን የኛ ወጣቶች በአጋጣሚ ዛሬ በባኒንግ ሆነው ለቤተክርስቲያናቸው የተለያየ ፈንድ ሬይዚንግ በማድረግ በዚያ መልክ ነው እያሳለፉት ያለው። ሌሎችም እንግዲህ በተለያየ መልክ ያሳልፉታል። ቢያንስ ትርጉም በሚሰጥ መልኩ ያሳልፉታል ብዬ ገምታለሁ። ኢትዮጵያውያን በዓለም ዙሪያ ያለን በአሁን ሰዓት በሀገራችን ላይ ያለው ሁኔታ ሁሉንም የሚያሳስብበት ወቅት ነው ያለው እና ምናልባትም ኢትዮጵያ ያለችበት ሁኔታ ቀደም ሲል ከገለጹት ጋር የሚገናኝ ወይም የመከራ ወቅት የሚያስብልበት ወቅት ነው ያለው በአሁን ሰዓት። በዚህ አጋጣሚ የመስቀልን በዓል ምክንያት አድርገው ለኢትዮጵያ ያለውት ተስፋ ምን ይመስላል? መስቀል ከመከራው ባሻገር ደግሞ የድል አድራጊነት ምልክትም ነው ብለዋል፣ እና ለኢትዮጵያ ያለው ተስፋና ብሩህ ነገር ምን ይመስላል? በዚህ አጋጣሚ እግዚአብሔር ይስጥልኝ። በጣም ግሩም የሆነ ጥያቄ ነው ወይዘሮ ማርታ። እውነት ነው መስቀል የመከራ ክርስቶስ የጸዋተው መከራዎቹ ምሳሌ ነው። ነገር ግን ያን ሁሉ መከራ የተቀበለው ክርስቶስ የደመደመው በትንሣኤ ነው። ስለዚህ ዛሬ ኢትዮጵያም በዚህ በታላቅ መከራ ውስጥ ብናያትም ይህ ሁሉ መከራ ቢፈራረቅባትም እጅግ በጣም ተሰምቶ የማይታወቅ አይተነው የማናውቀው ከሰው ልጅ አልፎ በእንስሳት፣ በእጽዋት ላይ ሳይቀር እየወረደ ያለውን መከራ እናያለን። ግን መጠራጠር የሌለብን ግን ይሄ የመከራ ጊዜ ያልፋል፣ ይሄ የችግር ጊዜ ያልፋል፣ ይሄ አስጨናቂ ጊዜ ያልፋል። ኢትዮጵያም ይህን ጊዜ አልፋ በትንሣኤ ከዚህ የተለየችና በልዩ ሁኔታ ህዝቧም በአንድነት ቆሞ የምናይበት ሁኔታ ነው ያለው። ኢትዮጵያም ደግሞ አሁን ካለው በተሻለ ሁኔታ በልማትም በሁሉም በዓለም ተወዳዳሪ ሁና እንደምትገኝ ምንም ጥርጥር የለንም። ወደ ኋላም መልስ ብለን ስንመለከት ዓለም የክርስቶስን መስቀል ቀብሮት ነበረ። የቀበረውም ደግሞ ሕይወት ስለነበረው ነው። ያውም የቆሻሻ መጣያ ነበር ያደረጉት። ይሄ የቆሻሻ መጣያ የነበረው መስቀል ያ በውስጡ የነበረው ሕይወት የማይሞት የማይበሰብስ ጊዜ የማይሽረው በዚህ ጊዜ ያልፋል የማይባል ስለነበረ ከዘመናት በኋላ እነዚያ የቀበሩት ሰዎች ሞተው እርሱ ግን ተነሳ። ሙቱ ሰው ሕያውን ለመቅበር ሞከረ። ነገር ግን እነዚያ ሞተው መስቀል ዛሬ ከሁሉም ነገር በላይ ከብሮ መስቀል መልተ ሁሉ ነገር ነው የሚለው መስቀል ከሁሉ ነገር በላይ ነው ይላል። ቅዱስ ጳውሎስም የመስቀሉ ነገር ለሚጠፉት ሞኝነት ነው፣ ለእኛ ግን ለምንድነው? የእግዚአብሔር ኃይል ነው ነው ያለው። ስለዚህ ለእኛ ኃይላችን ነው። ዛሬም ደግሞ ይሄ መከራው መከራ መስቀሉ አልፎ በጎ የሆነ ተድላ የሞላበት ፍስሐ የሞላበት ሀሴት የሞላበት ፊት እንደምናይ ሕዝብ እንደምናይ ሀገር እንደምናይ ምንም ጥርጥር የለኝም። እግዚአብሔር እንደማያሳፍረንም በዚህ ደግሞ አምናለሁኝ። ኢየሱስ ክርስቶስ ፍቅሩን ለዓለም የገለጸው በመስቀል ላይ ነው። ጎኑን በጦር የተወጋው የሾህ አክሊል ደፋው፣ የተገረፈው፣ መከራና ስቃይ የተቀበለው በዚሁ በመስቀል ላይ ነው። ስለዚህ ዛሬ ኢትዮጵያ ታማና ያለችው ኢትዮጵያ በመከራ ነው ያለችው። ይሄ መከራ ደግሞ የእያንዳንዳችንን ደስታ የእያንዳንዳችንን ስሜት እየነካ ብዙዎቻችን ያሳዘነ ነው። እና በዚህ ጊዜ ያዘነ ቢኖር ይጸልይ፣ የተደሰተ ቢኖር ይዘምር ነው የሚል መጽሐፍ እና ለመደሰት ብላችሁ ምናልባት ወደ አልኮል ወይም ደግሞ ሌሎች ንጥረ ነገሮች በመውሰድ እራሳችሁን ለማታለል እንዳትሞክሩ በዚህ ሰዓት ላይ ሀገራችሁን፣ ህዝባችሁን እያሰባችሁ በምትችሉት እያካፈላቸውሁ እንድትኖሩ ትሬን አቀርባለሁ። በተጨማሪም ደግሞ ይሄ የመስቀል ብርሃን የአሸናፊነት በዓል እንደመሆኑ መጠን የማሸነፍ ስሜትን እያንዳንዳችሁ በውስጣችሁ ሰንቃችሁ እንድትኖሩ ትሬን አቀርባለሁ። እግዚአብሔር አምላክ በዓሉን የተባረከ የተቀደሰ በዓል ያደርግልን እንዲሁም ደግሞ እናንተም ደግሞ የኤስቢኤስ ሰራተኞች ህዝባችን ባህሉን ምንነቱን እንዳይረሳ ሁልጊዜ እያስታወሳችሁ ስለምጠይቁን በእውነት እግዚአብሔር ያክብራችሁ። የኤስ ቢ ኤስን ሰራተኞችና ማኔጅመንቱንም እግዚአብሔር ይጠብቅልን እላለሁ። በዚህ አጋጣሚ መላከ ጸሀይ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ እንዲሁም የብሪዝበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ ስለነበረን ጊዜ እናመሰግናለን። መልካም በዓል ይሁንልዎት። ለርሶም አመሰግናለሁ። ደርስልኝ ማታ